ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ጥር 26 2015 ዓ ምት ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እዚህ ችግር ወጥተው ራሳቸውን ችለው መደበኛ ትምህርት ቤት ገብተው ከክፍል ክፍል እየተዘዋወሩ ያሉ ልጆች አሉ። እንግዲህ እስከዚህም ማድረስ ይቻላል ማለት ነው። ስለዚህ ትኩረት ይሰጣቸው ስንል ስንጮ ከሰው የተለዩ አይደሉም። እንዳውም የተሻለ ነገር ያላቸው ናቸው ወይዘሮ ትግስት አበበን ነው ቀደም ብለን የሰማናት። ሐዋሳ ላይ ብራይት የተባለ ማዕከል በማቋቋም ከኦቲዝም ጋር የሚኖሩ ህጻናትና ታዳጊዎችን ትረዳለች የምሽት እንግዳችን ናት። በሌላ ጉዳይ ደግሞ ትውልድ የሚቀርጽ ነገር ነው መስራት አለብ በተለይ ደግሞ ላይበራሪ፣ በሺ የሚቆጠር መጠጥ ቤት፣ ሺሻ ቤት፣ በሺ የሚቆጠር ጫት ቤት ባለባት ከተማ ላይ ላይበራሪ የለም ሲባል ያሳምማል። ባህር ዳር ላይ በጎ ፈቃደኛ ወጣቶች ዘመናዊ ቤተመጻሕፍት ለማሰራት ጥረት ጀምረዋል። ቀደም ብለን የሰማነው መታገስ ገብረ ሚካኤል እና የሌሎች ወጣቶችን ሀሳብ ቆየት ብለን እናዳምጣለን። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም የመራለው ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ ምንሻገር ቀዳሚ መሰናደው ወደ ውባ ባህር ዳር ከተማ ይወስደናል። በከተማ የሚኖሩ በጎ ፍቃደኛ ወጣቶች በከተማዋ ዘመናዊ የህዝብ ቤተ መጽሐፍት እንዲገነባ እንቅስቃሴ መጀመራቸው ተሰምተዋል። የባህር ዳር ከተማ በጎ አድራጎት የሚል ማህበር ያቋቋሙ ወጣቶች በባህር ማዶ ከሚኖሩ ለጋሽ ድርጅቶችና የከተማዋ ተወላጆች እርዳታ በመጠየቅ ለከተማዋ የህዝብ ቤተ መጽሐፍት አንድ ነጥብ ሁለት ሚሊዮን ብር ወጪ የወጣበት ቁሳቁስ ድጋፍ ማድረጋቸውም ተሰምተዋል። አስቴር ምስጋናው ዝርዝሩን ትነግረናለች። ባህር ዳር ከተማ እንደ ከተማዋ ስፋትና የህዝብ ብዛት ደረጃውን የጠበቀ የህዝብ ቤተ መጽሐፍት የላትም ሲሉ የባህር ዳር ከተማ ወጣቶች ይቆጫሉ። በ1972 ዓ.ም እንደተቋቋመ የሚነገርለት የህዝብ ቤተ መጽሐፍት በልማት ምክንያት ቀድሞ ከነበረበት ቦታው እንዲለቅ ሲገደድ፣ ስያሜው ህዳር 11 የህዝብ ቤተ መጽሐፍት ተብሎ ተሰየመ እንጂ ደረጃውን የጠበቀ ቤት እንኳን አልተሰጠውም ይላሉ የቤተ መጽሐፍቱ ተጠሪ ሲቀሩ ያቡንደች ለገሰ የቤተ መጽሐፍት ሲፈርስ ለጊዜው ማቆያ ተብሎ ወደዚህ አሳይ ተደረገ። ይሄ ቦታ የአፈጉባኤ በድሮ አፈጉባኤ ቢሮ ነው የነበረው እና ለቤተ መጽሐፍት ተብሎ የተመሰረተ አይደለም። ቤተ መጽሐፍት ለቤተ መጽሐፍት አገልግሎት ተብሎ ስራ ተመሰረተ የቤተ መጽሐፍት ሲሆን አየር በጣም መግባት አለበት። ክፍተት መኖር አለበት። ለአንባቢው ምቹ መሆን አለበት። ያ ነዚያ ተብሎ አይደለም የተሰራው፣ ለማቆያ ጊዜያዊ ተብሎ ነው የተሰራው። የህዝብ ቤተ መጽሐፍቱ ያለበት ቦታ ለአንባቢ ሳቢ ቢሆንም ራሱ ቤተ መጽሐፍቱ ግን ሳቢና ለአንባቢያን ምቹ እንዳልሆነ የዘወትር ተጠቃሚው ተማሪ ሲያድል ዱባለ ይናገራል። ማለት ጠባብ ነው። ነገር ግን ግቢው ላይ ማስተናገድ የሚችለው ህዝብ በጣም ሰፊ ነው። ለምሳሌ እንደ ህዝብ ማስተናገጃ ወይም መዝናኛ ብናየው በጣም ብዙ ሰው ይዛል። ነገር ግን እንደ ፐብሊክ እንደ ላይብራሪ ስለምናየው ያንን ነገርም እንደ ላይብራሪ መጠቀም እንችላለን። የህዝቡ መዝናኛ ላይብራሪው በዚህ ስታንዳርድ ፐርፎርማንስ ቢሻሻል እና ላይብራሪው ሰፋፊ፣ በጣም ብዙ ሰው መያዝ ይችላል። አሁን ማክሲም የሚያዘ ይባል ስልሳ ሰባ ተማሪ ነው። ሌላው ውጭ ላይ ባለው ስለሚያነብ ማለት ነው። እና የተለያዩ ማቴሪያል ቢሟላ ደስ ይለናል። ን ችግር የተረዱት የባህር ዳር በጎ አድራጎት ማህበር ወጣቶች ትውልድን ለፍሬ የሚያበቃ ስራ ለመስራት እንቅስቃሴ መጀመራቸውን ወጣት ህይወት አማረ ትናገራለች። እናደርግ ግን እንደምታየው ላይበራሪው ትንሽ የተጎዳ ነው። ክረምት ላይ በጣም ያፈሳል። ስለዚህ እኛ ምን አሰብን? የተማረ ትውልድ መፍጠር እንፈልጋለን። የተማረ ትውልድ አገር ይለውጣል፣ ህዝብ ይለውጣል፣ ራሱ ይለወጣል። ስለዚህኛ የተማረው ላይ ነው መስራት የሚፈልገው። ብዙ ጊዜ የምንሰራው የተፈናቀሉ ሰዎች ሲኖሩ እዳታ እናረጋለን ምናሉ። ግን ምን መስራት ላይ አለብን? አገር እንዲለወጥ፣ ህዝብ እንዲለወጥ፣ ሰው እንዲለወጥ የምትፈልጊ ከሆነ ምንፈልግ ከሆነ የተማረ ላይ ያነበበ ትውልድ ላይ መስራት አለብን። ስለዚህ ማህበራችን ይህን ተነጋገረ። ስፖንሰር ባደረገችን አማካኝነት ይህን ገዝተን መጣል ግን አናበቀም። የባህርዳር ከተማ የበጎ አድራጎት ማህበር ሰብሳቢ ወጣት መታገስ ገብረ ሚካኤል ደግሞ በከተ የከተማው ደረጃውን የጠበቀ ቤተ መጻሕፍት አለመኖሩ ማህበሩን በቁጭት እንዳነሳሳው ይናገራል። ትውልድ የሚቀርጽ ነገር ነው መስራት አለብን። በተለይ ደግሞ ላይበራሪ፣ በሺ የሚቆጠር መጠጥ ቤት፣ ሺሻ ቤት፣ በሺ የሚቆጠር ጫት ቤት ባለባት ከተማ ላይ ላይበራሪ የለም ሲባል ያሳምማል። ስለዚህ ይህ ነገር የአማራ ክልል ከክልል ጀምሮ እስከ ከተማ አስተዳደር ያሉ አመራሮች ቲንክ ኮሚቴድ ናቸው። በላይበራሪ ግን ተባብረን ላይበራሪዎችን ብናጠናከር እና የትውልዱን አእምሮ ዳይቨርት ማድረግ ብንችል መልካም ነው የሚል አሳሰብ ስላለኝ አጋሮቻችን አነጋገር በዚህም ለጋሽ ድርጅቶችን፣ በባህር ማዶ የሚኖሩ የከተማዋ ተወላጆችን ማነጋገር የጀመሩት ወጣቶቹ በካናዳ ሀገር ከሚገኙ ግለሰቦች አንድ ነጥብ ሁለት ሚሊዮን ብር በመገኘቱ ለቤተ መጽሐፍቱ አስፈላጊ ናቸው የተባሉ ቁሳቁሶችን እንዲሟሉ እንዳደረጉ ይናገራል። ወጣት መታገስ የካናዳ ዜግነት ያላት ነጭ ነች። እሷ ሮብስተን ትባላለች። ካሁን በፊት ብዙ የበጎ አድራጎት ስራ ሰራ። በእናቴ ስም ብላ ደግሞ ወደ 1.2 ሚሊዮን ብር አዘጋጅተን ሰጣን ነበረ። የ7 ብር የሚሆን መጽሐፍቶችን ለመቶ ተማሪዎች የሚሆን ቴብሎችን፣ መቶ ወንበር እና ፕሪንተር እና ኮምፒውተር ደግሞ አዘጋጅተን ከኋላ ደግሞ ይህንን የእኛን ስራ ያዩ የባህር ዳር ዩኒቨርሲቲ አቶ ብርሃኑ እና አቶ ዘላለ የሚባል አንድ ወንድማችን አራት ጠንካራ ጠንካራ ሸፎች አሉ ከባህር ዳር ዩኒቨርሲቲ ያገኘ ናቸው በድጋፍ እንዲሁም ደግሞ የሰባት መቶ መጽሐፍቶች አሉ ኮምፒውተር እና ፕሪንተር አለ እነዚህን ለማሟላት ጥረት አድርገን ዛሬ የርክክብ እያደረግን ነው በሚቀጥለው ደግሞ ይህንን ቤተመጽሐፍት አፈርሰን ለመስራት በጋራ ሁነን ከከተማ አስተዳደሩ ጋር ዲስከስ አድርገናል። ምቹ የሆነ ላይበራሪ ግሪን ኤሪያ ሆነ የሚመጥ ላይበራሪ እዚህ ጋም ዲቤት የሚደረግበት የትውልዱን ወደ ላይበራሪ የሚመለስበትን ያመቻችን ነው። ቀጣይ ደግሞ እዛ ጋ ሹማቦ ላይ የተሰራ የህዝብ ቤተ መጽሐፍት አለ እሱን ደግሞ ወደ ስራ እንዲገባ አብረን እንቅስቃሴ እያደረግን ነው። ይህን ድጋፍ ያደረገችልንን ጁዲ ሮቢንስተን ልክ የባህር ዳር ልጅ የሆነችውን ሀና መንግስቱን በማስተባበር እጅግ ከፍ ያለ ምስጋና እናቀርባለን። የቁሳቁሶቹ መገዛት ቤተ መጽሐፍቱን ከፍ አያደርገውም የሚሉት ወይዘሮ የቡንዳጅ ለገሰ የከተማ አስተዳደሩ ልዩ ትኩረት እንዲሰጠው ጥሪ አቅርበዋል። ምን ነገር የለንም በሶፍት ኮፒ መያዝ አለበት አደል እ መረጃዎች መጽሐፉ ያንን ለማድረግ በጣም እጠረታል። እንግዲህ በመንግስት ባየት እየተሸፈን አይደለም። በጣም አነሳ ስለሆነ አጋሽ ድርጅቶች የውጭ ድርጅቶች ያኔ ልጆች እንዲመጡልን እንፈልጋለን፣ እንዲያግዙ እንፈልጋለን። በመንግስት ባጀት የሚሸፈን ስላልሆነ ባህር ዳር ከተማ በጎ አድራጎት ማህበር ያደረገውን ሰናይ ተግባር ያደነቁት የባህር ዳር ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ አበባ ንጉሴ መንግስት ትኩረት እንደሚሰጠው ገልጸዋል። ትልቁ ዓላማ ባህር ዳርን የሚመጥን ላይብራሪ መገንባት አለብን ነው ዛሬ ላይ ማቴሪያሉን አምጥተነዋል። ነገ ላይ ደግሞ ባህርዳር ከተማ አስተዳደር ይሄን በጎ አድራጎት ማህበር ይዞና ሌሎች ዶነሮችንም ፈልጎ ከተማችን የሚመጥን ዲጂታል ላይብራሪ መስራት መቻል አለብን የሚለውን ትልቅ የቤት ስራ ነው ዛሬ ማስተላለፍ የፈለግነው። ይሄንን ስናደርግ ግን እዛ ላይ እንደምናየው የማህበሩ በጎ አድራጎት የሰጠችው ዶነሯ ጁዲ ሮቢስተን የተባለች የካናዳ ሀገር ዜጋ ነች። ስለዚህ ውጮች እኛን የሚደግፉን ከሆነ እኛ አንዱ ነን። ከቆምን ደግሞ ከተማችንን ማቆም አይደለም ሀገራችን መገንባት እንችላለን ነው አለን መርሃችን። ስለዚህ ሁላችንም እጅ ለእጅ ተያይዘን ቤተ መጽሐፍት ገንብተን ትውልድ አንጸን ሀገር ማቆም የምንችል ዜጎች እንድንፈጥር ከወዲሁ ከታች ስራ እነስራ የሚለው መርህ አስተላልፈን ይህን ማህበር ግን እጅግ በጣም ላደረገው አስተዋጽኦ ይዞት ለመጣው ትልቅ ራዕይ የሰጠንን አሳይመንት ተቀብለን ይሄን ላይብራሪ በምንችለው መጠን ከተማ አስተዳደሩ በጀት በጅቶ ሌሎች አጋዥ ድርጅቶችንም ፈልጎ የተሻለ ላይብረሪ አድርገን ለእናንተ መልሰን እንደምናስረክም ቃል ገባለሁ። የባህር ዳር ከተማ በጎ አድራጎት ማህበር በ2012 ዓ ም የተቋቋመ ሲሆን በክልሉ ውስጥና ከክልሉ ውጭ ለተፈናቀሉ ዜጎች የከተማውን ነዋሪ በማስተባበር የምግብና የቁሳቁስ ድጋፍ በተለያዩ ጊዜያት ያደረጉና የአቅመ ደካማ ቤቶችን እንዲሁም መሰል ሰናይ ተግባራትን በማድረግ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። አስቴር እናመሰግናለን። በመቀጠል ወደ ሐዋሳ ከተማ እናቀናለን። በከተማዋ ከኦቲዝም ጋር የሚኖሩ ህጻናትና ታዳጊዎችን የሚያገዝ ብራይት የተሰኘ ተቋም ይገኛል። ማዕከሉን ከሰሞን የጎበኘው ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል። የብራይት ኦቲዝም ማዕከል መስራችና ስራ አስኪያጅ ወይዘሮ ቴግስት አበበ ናቸው። ወይዘሮ ቴግስት ይህንን ማዕከል እንዲከፍቱ ምክንያት የሆናቸው አንድ ወንድ ልጃቸው ኦቲዝም ያለበት መሆኑ ነበርም ሀሌሉያ ለሚባለው ልጃቸው ሲሉ ያሰቡት ማዕከል ዛሬ ለብዙ የኦቲዝም ችግር ላለባቸው ህጻናት መዋያ መመሪያና ማሰልጠኛ ሆኗል። ኦቲዝም ላይ የሚሰራ ስራዎችን አንብቤ አይቼ ልምድ ወስጄ ለምን አልጀመርም ብዬ ቤቴ ውስጥ በራሴ ልጅ ጀመርኩኝ። በእኔ ልጅ ላይ ስራውን ሳይ በአንድ ወር ውስጥ ብዙ ለውጦችን አመጣ። ለምሳሌ በራሱ መጸዳዳት ቻለ፣ ሀሳቡን መግለጽ ቻለ። በፊት አንድ ነገር ሲፈልግ ማልቀስና ከግርግዳ ጋር መጋጨት ነበረ። የልጃቸው ለውጥ ሌሎች 15 ልጆችን መልምለው በቋሚነት ለመንከባከብ ምክንያት የሆናቸው ወይዘሮ ትእግስት ዛሬ በአንድ ጠባብ ግቢ ውስጥ 53 ህፃናትን እየተንከባከቡ እንደሚገኙ ይናገራሉ። ይህንን ለውጥ ሳይ በጣም ቀናሁኝ። ሌሎችስ በየቤቱ ያሉ ምንድን ነው እድል ፈንታቸው ብዬ አንድ ማቃት እንደዚሁ ኦተስቲክ ልጅ ያላት እናት ነበረች እና እሷን በቃ ልጅሽን ስጭኝ፣ እኔ ነጻ ነኝ፣ ከእኔ ልጅ ጋር አብሬ ልስራበት እያልኩኝ እያለ ነው እንግዲህ ሌሎች ሰዎች ስራ መተው የሚያውቁ ሰዎች በተወሰነ መልኩ እንረዳሻለን አስራ አምስት ልጅ መልሚ ያሉኝና አስራ አምስት ልጅ መልምለን ከዛ ከውጭ በመጡ ሰዎች ዲያግኖስ ተደርገው በሁለት ሺ ስምንት ብራይቶቲዝም ማዕከል ተብሎ ይሄ ስራ ተጀመረ። በአስራ አምስት ልጅ ከአንድ ልጅ ወደ አስራ አምስት ልጅ አደገ። ከአስራ አምስት ወደ ሀያ አደገ። ከሃያ ወደ ሰላሳ አደገ። አሁን እንግዲህ ወደ ሀምሳ ሶስት ልጆችን በዚህ ማዕከል እያሰለጠንን ነው እንገኛለን። ወይዘሮ ትግስት ይህን ሁሉ ማድረግ ግን ቀላል አይደለም ይላሉም በገጠሙት ችግር ተዘግቶም ያውቃል። ቋሚ በጀትም ኖሮ ታቅም በግለሰቦች ድጋፍ የቆመ ማዕከል ነው ብሏል። የኦቲዝም ችግር ያለባቸውን ህጻናት መንከባከብ መንከባከብና ማሰልጠን ብዙ ውጣ ውረዶች እንዳሉት የሚናገሩት ወይዘሮ ቴግስት ብዙ ዋጋ እንዳስከፍላቸውም ይገልጻሉ ሀምሳ ሶስት ሲደርሱ እንግዲህ ለእኛ በጣም ከባድ ነው ከአቅማችን በላይ ሆኗል ከሀምሳ ሶስት ውስጥ ሰባቱ ከሰዓት ነው የሚማሩት ከዘጠኝ ሰዓት እነኚህ ሲወጡ ማለት ነው ከዘጠኝ ሰዓት እስከ 11 ሰዓት ባለው የሁለት ሰዓት ቴራፒ ወስደው ይሄዳሉ እነዚህም ዌቲንግ ሊስት ላይ በጣም ለረጅም ጊዜ የቆዩ በቃ አማራጭ ያጣንባቸው ከነኚህ ጋር እንዳንቀላቀል ግቢውም አይበቃንም፣ ክፍልም አይበቃንም። ያለንበት ግቢ ተከራይተን ነው። ከግለሰብ የተከራየነው ግቢ ነው። ተከራይተን ነው የኪራይ ወጪ ያለብን፣ የመምህራን ወጪ ያለብንና እነዚህን ሁሉ ውጣ ወረዶች እያለፍን ነው ይህንን ስራ እየሰራን ያለነው። ምንም እንኳን ኦቲዝም ያለባቸውን ልጆች ማሰልጠን እንዲህ ከባድ ቢሆንም በቶሎ የሚያሳዩት ለውጥ ጉልበት እንደሚሆናቸውም ተናግሯል። ኦቲስቲክ ልጆች ጥሩ ሰልጣኞች ናቸው፣ እንዳውም ከእኛም የተሻሉ ከማንኛውም ሰው የተሻለ ሰልጣኞች ናቸው። አንዴ ከተመሰመረላቸው መስመር አይወጡም። እኛ እንወጣ ይሆናል፣ እነሱ ግን አይወጡም። ይሄ ሁልጊዜ እንድናሰለጥናቸው ስናያቸው ያበረታታናል፣ ያነሳሳናል። ለውጥ ስታይ ማለት ነው። ስለዚህ እነሱን ማሰልጠን እኔ እንዳውም ሌላን ሰው ከማሰልጠን የተሻለ ነው። ብዙ ጊዜ የሚያሰለጥኗቸው ለነገሮች ትኩረት እንዲሰጡና እንዲረጋጉ በተለይ በቃላት ራሳቸውን መግለጽ እንዲችሉ የቃላት ቴራፒ እንደሚያሰለጥኗቸውም ገልጿል። ወደ እኛ ሲመጡ በራሳቸው የማይመገቡ በራሳቸው የማይለብሱ በራሳቸው የማይጸዳዱ ናቸው። እነዚህን ክህሎቶች እንዲችሉ ነው የምናደርገው። ብራይት የኦቲዝም ማዕከል ህጻናትን ወደ ማዕከሉ የሚያስገባበትም የራሱ የሆነ ሂደትና መስፈርት እንዳለውም ነግረውናል። መጀመሪያ አንድ ልጅ አንድ ወላጅ ልጁን ይዞ ወደ እኛ ሲመጣ ወደ ሐኪም ነው የምንልከው ዲያግኖስ የሚያደርግ ሐኪም ጋር እንልካለን። ሐኪም ዲያግኖስ አድርጎ ይሄ ልጅ ኦቲዝም አለው የሚልን ወረቀት ሲሰጠው ከወረቀቱ ጋር እንቀበላለን ወረቀት የሌለውን ልጅ አንቀበልም። ከኦቲዝም ችግር ጋር የሚወለዱ ህጻናት በአስደንጋጭ ሁኔታ እየጨመረ መሆኑን ገልጿል። በግንዛቤ እጥረትና በአመለካከት ችግር በካቴና ታስረው የተደበቁና የተገለሉም ብዙ መሆናቸውን አስረድተዋል። በሳምንት ውስጥ እስከ አምስት ሰው እናስተናግዳለን። አዲስ የሚመጣ ማለት ነው። እንግዲህ ይህን ቁጥር ስናባዛው በጣም ብዙ ቁጥር ነው እና በጣም ሊተኮርበት የሚገባ ስራ ነው። እኛ ሀገር፣ ቅድም እያልኩ ነበረ፣ እኛ ሀገር ጥናት አልተደረገም። ግን በውጭ አገር የተደረገ ጥናት ከመቶ አንድ ልጅ ሲባል ነበር፣ ከአርባ ተባለ፣ አሁን አሁን በቅርብ ከሀያ አንድ ልጅ ኦተስቲክ ነው እየተባለ ነው ስለዚህ የእኛስ ሀገር ቁጥር አናቀውም። ግን እኛ እንዲህ አይነት ማዕከሎች እየተጨነቁ ነው፣ በብዛት ሰው እየመጣ ነው። ኦቲዝም ያለባቸው ህጻናት የተለየ ችሎታ እና ተስጦ ያላቸው ህጻናት ናቸው የሚሉት ወይዘሮ ትዕግስት እና አልበርት አንስታይን ሰው ትልቅ ቦታ መድረስ እንደሚችሉ ይናገራሉ። ዳሩ ግን የመማር መብታቸው ሊከበርላቸው ይገባል ነው የሚሉት። እኛ አሁን አራት ልጆች ወደ መደበኛ ትምህርት ቤት ልከናል። በነዚህ ዓመታት ብቁ ሆነው ከዚህ ችግር ወጥተው ራሳቸውን ችለው መደበኛ ትምህርት ቤት ገብተው ከክፍል ክፍል እየተዘዋወሩ ያሉ ልጆች አሉ። እንግዲህ እስከዚህም ማድረስ ይቻላል ማለት ነው። ስለዚህ ትኩረት ይሰጣቸው ስንል ስንጮ መማር አለባቸው ስንል ለእነሱ ስንሟገት እነዚህን ሁሉ ነገሮች እያሰብን ነው። ከሰው የተለዩ አይደሉም። እንዳውም የተሻለ ነገር ያላቸው ናቸው። ከዚህ በተሻለ ሁኔታ ላይ ማሰልጥንና ሌሎች ተጨማሪ ኦቲዝም ያለባቸውን ህጻናት ለማስገባት ሌላ ሰፊ ቦታ እንዲሰጣቸው ለመንግስት ጥያቄ ቢያቀርቡም ምላሽ እንዳላገኙ የሚገልጹት ወይዘሮ ትዕግስት በክራይ ቤት ውስጥ ልናሰለጥናቸው አይገባም ነው የሚሉት። በኢትዮጵያ ያሉ ትምህርት ቤቶች ሁሉም ማለት በሚቻልበት ደረጃ ኦቲዝም ያለባቸውን ህጻናት ያገለሉ ናቸው። ችግሮችን ለመፍታት አካታች የትምህርት ስርዓት መዘርጋት ያስፈልጋል ብሏል። እኔ እንደ መፍትሄ የማስበው እያንዳንዱ ትምህርት ቤት እነዚህ ልጆች ከባለሙያ ጋር፣ መንግስት ባለሙያን መድቦ እንዲቀበል ማድረግ አለበት። ማዕከሉ የቆመው በግለሰቦችና በበጎ ፈቃደኞች ድጋፍ መሆኑን የሚናገሩት ወይዘሮ ትዕግስት ብራይት ኦቲዝም ማዕከልን ጨምሮ በኢትዮጵያ ያሉ ማዕከላት አራት ብቻ መሆናቸውን ጠቅሰው መንግስት ለዚህ ትኩረት መስጠት ይገባዋል ብሏል። ቪኦኤ በዚህ ጉዳይ ላይ የልዩ ፍላጎት ባለሙያዎችን ወላጆቻቸውና የመንግስት ባለሥልጣናትን እንዲሁም የስርዓት ትምህርት ተመራማሪዎችን መጠየቅ ይቀጥላል። ለዛደው እዚህ አበቃን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ጀናታን ዘብዴውስ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። አሁን ወደ ዩናይትድ ስቴትስ ወደሚወስድን አንድ ዘገባ እናቅና። የጥቁር አሜሪካውያን ልዩ ታሪክ ትምህርት በፍሎሪዳ ግዛት ከታገደ ወዲህ የመላ ሀገሪቱን ትኩረት አግኝቷል። አንድ በሉዊዚያና የሚገኝ ትምህርት ቤት ግን ትምህርቱን አጠናክሮ ለመስጠት ወስኗል። የመምህራንና ተማሪዎች አስተያየት የታከለበትን የአሶሼትድ ፕሬስ ዘገባ በመቀጠል እናቀርብላችኋለን። በሉዊዚያና የሚገኘው የቤተን ሩዥ ማግኔት ከፍተኛ ሁለተኛ ደረጃ ትምህርት ቤት አዲሱ ልዩ የአፍሪካ አሜሪካውያን ጥናት የትምህርት አይነት እየሞከሩ ከሚገኙ ስልሳ የዩናይትድ ስቴትስ ትምህርት ቤቶች መካከል አንዱ ነው። ይህ ትምህርት ዘርፍ በተለይ በፍሎሪዳ ግዛት ከታገደ ወዲህ የመላ ሀገሪቱን ትኩረት አግኝተዋል። በሮን ዴሳንቴስ አስተዳደር ትምህርቱ ውድቅ መደረጉ ትምህርት ቤቶች በዘር ጉዳይ ላይ መሰል ትምህርት በሚሰጡበት መንገድ ላይ ፖለቲካዊ ክርክር ፈጥረዋል። በቤተን ሩጅ ትምህርት ቤት መምህር የሆኑት ኤሜት ግሌን የትምህርቱን አስፈላጊነት ደግፈው ከሚከራከሩት መካከል ናቸው። ሕፃናት የተወሰኑ ቡድኖች በከተማው አንድ ገጽ ለምን እንደሚኖሩ የተወሰኑ ማህበረሰቦች ብቻ በአንድ ስፍራ ለምን እንደሚገኙ የማወቅ አንገብጋቢ ፍላጎት አላቸው። የተከተልን ሳይመስለን እየተከተልናቸው ያሉ ማህበራዊ ህግጋት የትኞቹ ናቸው የሚለውን ጭምር ለማወቅ የሚፈልጉም ይመስለኛል። እነዚህ ነገሮች ከየት መጡ የሚለውን ማወቅ ይፈልጋሉ። የዚህ መልስ ደግሞ የሚገኘው በታሪክ ውስጥ ነውን ያሉ እሳቸው። በቤቴን ሩዥ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ተማሪዎች ከትምህርቱ ጋር በተገናኘ ስለተፈጠረው ፖለቲካዊ ውዝግብ ያውቃሉ። ይሁንና የሰኞው የትምህርት ክፍለ ጊዜ የጥቁር ባህል ላይ በሚያተኩረው የኔግሪቲዩድና ኔግሪዝሞ እንቅስቃሴዎች ላይ በሚያተኩር ውይይቶች ተሞልተዋል። ከተማሪዎች መካከል አንዷ የሆነችው የ18 ዓመቷ ከሌላ ባንድል ትምህርቱ ልጆችን የማጥመቂያ መሳሪያ ነው የሚለውን ክርክር ለመረዳት አዳግቷታል። ከባህል ጋር በተያያዘ የሚሆን በሌሎች እኔን በሚመስጡኝ ጉዳዮች ላይ ከጥቁሮች ታሪክ ጋር በተያያዘ በጥልቀት ለማወቅ እንደ አፍሪካ አሜሪካውያን ጥናት አይነቶች ትምህርቶች በእጅጉ ያስፈልጉናል። የአፍሪካ አሜሪካውያን ጥናት ለምን አሳሳቢ እንደሆነ እኔ ሊገባኝ አልቻለም። እውነቱን ለመናገር እኔ በአጉል አስተምህሮት የመጠመቅ ስሜት አይሰማኝም። በ2024 የአውሮፓውያኑ ዘመን የሪፐብሊካን ፓርቲ ፕሬዚደንታዊ እጭ ይሆናሉ ተብለው የሚጠበቁት ዴሳንቴስ ግን ትምህርቱን ያገዱት ፖለቲካዊ አጀንዳን ስላነገበ እንደሆነ ገልጸዋል። በቤተን ሩጅ ትምህርት ቤት ያሉ በርካታ ተማሪዎች ለትምህርቱ ፍላጎት አድሮባቸዋል። ለወትሮ ለአንድ ክፍለ ጊዜ ብቻ ትምህርቱን ሲሰጡ የነበሩት መምህር ኢሜትግሌን አሁን የትምህርት ክፍለ ጊዜውን ወደ ሁለት አሳድገውታል። እያንዳንዱ ይህንን ትምህርት የሚወስድ ተማሪ በፊርማ የተረጋገጠ የወላጅ ፍቃድ ያገኘ መሆኑን መረዳት አስፈላጊ ነው ብዬ አምናለሁ። ይህንን ትምህርት እንዲወስዱ አልተገደዱም። ትምህርቱን ለመውሰድ ልባዊ ፍላጎት አላቸው። በዚህ ትምህርት ክፍለ ጊዜ ስለምንነጋገርባቸው ነገሮች ሁሉ ተጨማሪ ነገር ለማወቅ ይሻሉ። ን ያሉት በሳምንቱ መጀመሪያ ላይ የመምህር ኢሜት ተማሪዎች በፍራንዝ ፋነን የተጻፈውን የምድር ፍዳ የተሰኘ መጽሐፍ አንብበዋል። መጽሐፉ ከቅኝ ገዢ ማኅበረሰብ ስለተወረሱ የጭካኔ ባህሎች የሚናገር ነው። በጋለው የውይይት ሰዓት ተማሪዎች መጽሐፉን ከቅኝ ገዢዎችና ነባር አሜሪካውያን ከዩክሬን ጦርነትና በሜምፊስ ቴነሲ ከታየው የፖሊስ ጭካኔ ጋር በማገናኘት ተወያይተዋል። ጃሚያ ላቨርን ሌላኛዋ ተማሪ ናት። በሌሎች ትምህርቶች የምናየው ጅምር ብቻ ነው፣ ማነቃቂያ አይነት። በዚህ ክፍል ውስጥ ያሉ ተማሪዎች ግን ለእያንዳንዱ ጉዳይ መሰረት፣ ተያያዥነትና ንክኪ ትኩረት ይሰጣሉ። በልዩ ክስተቶች ላይ በማተኮር ለምን እንደተፈጠሩና ውጤታቸውም ምን እንደሆነም እንመለከታለን። ትኩረት እንዳልተሰጣቸው ማህበረሰብ ልጆች ዛሬም ድረስ ከሦስት መቶ ዓመታት በፊት በተፈጠሩ ሁኔታዎች ለምን እንደምንፈተን ዛሬም ድረስ ውጤታቸውን ስለምን እንደምንጋፈጥ ለማወቅ እንሻለን። ማቲው ኢቫንስ የተባለ የ16 ዓመት ተማሪ በበኩሉ ትምህርቱ በጥቁሮች ታሪክ ላይ ያሉ የተለያዩ አታያዮችን እንዲረዳ እንዳስቻለው፣ የአሁኑ ፖለቲካዊ ውዝግብ ትኩረትን ለመንጠቅ ብቻ እንደተደረገ ይሟገታል። ሁልጊዜ የባሪያ አሳዳሪው ስርዓት ጉዳይ ሲነሳ ወይንም ሁልጊዜ በአሜሪካ ውስጥ የተጨቆነው ቡድን ጉዳይ ሲወሳ ውዝግብ ይቀሰቀሳል። እንዲህ ሲሆን ለወደፊቱ ጭቆና ዳግም እንዳይፈጠር ለመከላከል በጉዳዩ ላይ የበለጠ እንድንነጋገር ያደርገናል። የታሪክ ዓላማ ይሄ ነው። ለዚያ ነው ትምህርቱ የሚሰጠው፣ ኔ ያለው ማቲው። ይሄ ልዩ የጥቁሮች ታሪክ ትምህርት እንዲሰጥ የሚደረገው በኮሌጅ ቦርድ በተሰኘው ተቋም አማካኝነት ነው። ተቋሙ ሂሳብ፣ ሳይንስ፣ ማህበራዊ ሳይንስ፣ የውጭ ቋንቋና ስነ ጥበብን ያካተቱ ልዩ ትምህርቶች እንዲሰጡ ያደርጋል። ልዩ ትምህርቶችን በከፍተኛ ውጤት ያጠናቀቁ ተማሪዎች ወደ ኮሌጅ በሚላኩ ሰነዶቻቸው ላይ ስኬቶቻቸው እያያዙላቸዋል። ረቡዕ ዕለት ተቋሙ በቀጣዩ የትምህርት ዓመት ትምህርቱን ወደ ተጨማሪ በመቶዎች የሚቆጠሩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የሚያስፋፋውን መርሃ ግብር ይፋ አድርገዋል። የተቋሙ ባለስልጣናት እንደሚሉት የትምህርት አርቃቂዎቹ በታሪክ የጥቁሮች ዩኒቨርሲቲ የሚባሉትን ጨምሮ ሁለት መቶ የኮሌጅ መምህራንን ከትምህርቱ ጋር በተያያዘ አማክረዋል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁት ደግሞ ጋቢና ቪኦኤ። ቀጥለን ደግሞ አንድ የጤና ተኮር ጉዳይ እናነሳለን። የድረ ወሊድ ድባቴ ወይም ቁዘማ ሴቶች ከወለዱ በኋላ ባሉት ጊዜያት ውስጥ የሚገጥም የጤና ችግር ነው። ቶሎ ቶሎ የባህሪ መለወጥ፣ ጭንቀት፣ ወደ ባሻነት፣ ለወለዱት ልጅ ስሜት ማጣት የመሳሰሉት የድረ ወሊድ ወይም የአራስነት ድባቴ ምልክቶች ውስጥ ጥቂቶቹ ናቸው። በኢትዮጵያም ሆነ በብዙ የአፍሪካ ሀገራት በዚህ ዙሪያ ያለው ግንዛቤ እጅግ አነስተኛ በመሆኑ እናቶችና ህጻናት ከዚህ የጤና ችግር ጋር በተያያዘ ለጉዳት ይጋለጣሉ። ቅርታ በዚህ ዙሪያ የተሰናደውን ዘገባ ኤደን ገረመው እንደሚከተለው አቅርበዋለች። የዓለም የጤና ድርጅት በዓለም ላይ ከአምስት ሴቶች መካከል አንዷ ከወሊድ በኋላ የሚያጋጥም የመንፈስ ጭንቀት ወይም ደግሞ ድህረ ወሊድ ድባቴ እንደሚኖርባት አስታውቋል። በርኒሽያ ባኔዝ በቅርብ ጊዜ ነው እናት የሆነችው። መጀመሪያ ላይ ቀላል የመንፈስ ጭንቀት ይመስላል፣ እየቆየ ግን የሚበስ ስሜት ይሰማት ጀመር። የልጇ ቀለል ያለ ለቅሶም የሚያሰላቻት ሲሆን ጊዜ ደግሞ መሄዱን ያቆመ ይመስላታል። በርኒሽያ ስሜቷን እንዲህ ትገልጻለች። ያኔ ለሕፃኑ ምንም አይነት ፍላጎት አልነበረኝም። እተኛለሁ፣ ነገር ግን ደግሞ በጣም ነበር የሚደክመኝ። ምንም እረፍት አላገኝም ነበር። ሕፃኑ እጅግ ያለቅስ ስለነበር የሆነ የድካምና የመሰላቸት ስሜት ነበረኝ። ቤተሰቦቿ የሆነ ችግር እንዳለባት እና እርዳታ እንደምትፈልግ ቢረዱም፣ ነገር ግን በትክክል ምን አይነት እርዳታ መውሰድ አለባት የሚለው ላይ በሀሳብ ተከፋፍለው እንደነበረ በርኒሻ ትገልጻለች። እናቴ ወደ ሐኪም ቤት ወሰደችኝ። ነገር ግን ሌሎች የቤተሰብ አባላቶች ወደ ባህል ሐኪሞች መሄድ አለባት ብለው ነበረ። ይሁን እንጂ እናቴ ሐኪም ቤት ነው የወሰደችኝ። እዛ ነው እርዳታ እንደሚያስፈልገኝ የተረዱት። ከዛ ሕክምና ጀመርኩ። የድህረ ወሊድ ወይም ደግሞ ድባቴ መንስኤ ቀጥተኛ ምክንያት ባይታወቅም የክሊኒካልና የምክር አገልግሎት ስነ አይምሮ ሐኪም የሆኑት ሀቺሞ ቻጋኔ መናደድ፣ ጥልቅ የሆነ ጭንቀትና ሀዘን የዚህ ችግር ምልክቶች ናቸው ይላሉ። ባለሙያው አያይዘውም ሴቲቷ ከዚህ ቀደም በህይወቷ ይሰማት የነበረው ድባቴና ማህበራዊ ጫናዎችም ለዚህ ችግር ተጨማሪ አስተዋጽኦ አላቸው ይላሉ። አንዲት ሴት ከወለደች በኋላ ልጇን ማየት የማትፈልግበትና ብቻዋን መሆን የምትሻበት አጋጣሚ አይቻለሁ። በእንደዚህ አይነት ሁኔታ ውስጥ ያሉ ሴቶችን ለመደገፍ እንደ ማህበረሰብ እነሱን አካታች የሆነና የሚደግፍ ቦታ ማዘጋጀትም አለብን። ይሄ ነገር የሚያጋጥም ስሜት መሆኑንና በድጋፍ ሊያልፍ የሚችል መሆኑንም ማስገንዘብ መቻል አለብን። ይሄ ችግር ታዲያ በጤና ላይ ከሚያጋጥሙ ሌሎች ችግሮች ጋርም ከተያያዘ ይባባሳል ይላሉ ዶክተር አቺሞ። ይሄ ችግር እንደየሁኔታው በመድኃኒትና በስነ ልቦና ሕክምና ሊታገዝ ይችላል ይላሉ። አንዳንዴ በእርግዝና ወቅት የትዳር አጋሮቻ ተፈላጊውን ድጋፍ ካልሰጧቸው ወደ እርግዝና ክትትል አብረዋቸው ካልመጡ፣ እንዲሁም ድጋፋቸውን ካላሳዩ በፍቅር ግንኙነቱ ላይ የሚያንዣብብ ጥላ ይኖራል። በእነዚህ ጊዜያት ውስጥ የሚከሰቱ ድብቅ ግጭቶች ይኖራሉ። እነኚህ ነገሮች ከወሊድ በኋላ ለሚመጣ የመደበት ስሜትና የስሜት መለዋወጥ መንስኤም ይሆናሉ። የእናቶችና የህፃናት ጤና ተከታታዮች ነርሶች፣ የማህፀንና የፅንስ ሐኪሞችን ስናይ በድህረ ወሊድ የሚከ የተከሰተው የመደበት ስሜት ምልክቶችን ለይተው የማወቅ ዝግጁነት የላቸውም። ታዲያ የቤተሰብ የጓደኛና መንፈሳዊ ድጋፍ የሴቶችን የስነ ልቦና ሁኔታ ለማሻሻል ትልቅ ሚና ይጫወታል። በኒሽያ ባጋጠማት የድህረ ወሊድ ድባቴ ምክንያት ለአዲሱ ልጇ ተገቢውን ትኩረት ልትሰጠው ባለመቻሏ ልጇ ተጎድቶ ነበር። ይሁን እንጂ አሁን ላይ በኒሻ ከአክል ቤት የተሰጧትን የሕክምና ምክሮች በደንብ በመከታተሏ ይህ አስቸጋሪ የህይወቷ ምዕራፍ ማብቃቱን ትናገራለች። ይኸው ታዲያ ዛሬ ልጇ የቅርብ ጓደኛዋና የመኖሯ ምክንያትም ሆኗል። And be not beat away. ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዳዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን ለዛሬ የያዝንላችሁ መሰናዶዎች እነዚህ ነበሩ። በመስተንግዶ ሀብታሙ ስዩም፣ በምስልና በድምፅ ቅንብሩ ደግሞ ኤልያስ አስማረ አብረናችሁ ቆይተናል። በነገራችን ላይ ከሰኞ እስከ እሁድ ድረስ የጋቢና ቪኦኤ መሰናዶዎች በዌብሳይታችን እንዲሁም ደግሞ በመደበኞቹ አውታሮቻችን ላይ ስለሚጋሩ እንድትመለከቷቸው፣ እንድታዳምጧቸው እንጋብዛለን። አስተያየታችሁንም በዚያው አቀብሉን። መልካም ሳምንት ይሁንላችሁ። መልካም ምሽት።